በለውጡን የሚመራው ስብስብ በሰብአዊ መብት ላይ ያለው አቋም አልተቀየረም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። መንግስታቸው የሰኔ አስራ አምስቱን ተጠርጣሪዎች ከመያዝ ጎን ለጎን ድምፆችን ለማፈን እየሰራ ነው በሚል ከአንዳንድ ወገኖች የሚሰነዘሩ ወቀሳዎችንም ድምፆች እንዲከፈቱ የወሰነው ራሱ መንግስት ነው ሲሉ አጣጥለዋል። ጠቅላይ ሚኒስትር አብይ አህመድ ዛሬ ወቅታዊ ጉዳዮች ላይ ያተኮረ ጋዜጣዊ መግለጫ ሰጥተዋል። እስክንድር ፍሬው ተከታትሎታል። የጠቅላይ ሚኒስትር አብይ አህመድ የዛሬ መግለጫ የተለያዩ ወቅታዊ ጉዳዮችን ያብራሩበት፣ በመንግስታቸው ላይ ለሚሰነዘሩ ወቀሳዎችም ምላሽ የሰጡበት ነው። ሰኔ 15 በባህር ዳርና በአዲስ አበባ ከተፈጸሙ ግድያዎች በኋላም የመጀመሪያው ነው። የዛሬው ጋዜጣዊ መግለጫ መንግስት የሰኔ 15ን ተጠርጣሪዎች ከመያዝ ጎን ለጎን ድምፆችን ለማፈን ይሰራል በሚል ከአንዳንድ ወገኖች የሚሰነዘሩ ትችቶችን የተመለከተው ከቀረቡላቸው ጥያቄዎች አንዱ ነው። ጠቅላይ ሚኒስትሩ ከአሜሪካ ድምፅ ለቀረበው ለዚህ ጥያቄ በሰጡት ምላሽ ትችቶቹ እውነታውን እንደማያንጸባርቁ ተናግረዋል። ሰኔ 15 ተጠርጣሪዎች እና እሱን ተስታኮ ድምፆች ለማፈን እየተጠቀመበት ነው መንግስት የሚል ክሶች ይሰማሉ የተባለው፣ ድምፆች እንዲከፈቱ የወሰነው መንግስት ነው። ድምፆች መታፈን የለባቸውም የሚል ጽኑ አቋም ያመላከተው መንግስት ነው። እስረኞች የፈታው መንግስት ነው ጃ የሚደረጉ ሚዲያዎች የለቀቀው መንግስት ነው። ስለዚህ ድምጾች እንዲታፈኑ ፍላጎት የለም። ድምጾች ቢታፈኑ ኖሮ ኢትዮጵያ ውስጥ ስልክ ያለው ሁሉ ጋዜጠኛ ባልሆነ ነበረ። ድምጾች ስለማይታፈኑ ነው ሙያው ያለውም ሙያው የሌለውም ጋዜጠኛ ሆኖ ተንታኝ ሆኖ በሁሉም አውዶች እንዳሻው የሚናገረው። ስለዚህ ማፈን ፍላጎት እንብዛም የለም። ለውጡን እየመራ ያለው አካል ከትናንት እስከ ዛሬ ያለው አቋም ተመሳሳይ መሆኑን የጠቆሙት ሰብአዊ መብት አያያዝ ጋር ተያይዞ አዲስ ነገር የለም ሰብአዊ መብት አያያዝ ጋር ከነበረን አቋም የተዛነፈ የተለየ ነገር የተካሄደ አይደለም። አሁንም ጨለማ ቤት የለም። አሁንም ጥፍር አይነቀልም። አሁንም ሰው አይገረፍም። በሕግ አግባብ ይያዛል፣ በሕግ አግባብ ይፈታል። ሰብአዊ መብት ላይ የጀመርነውን ነው። የዲሞክራሲ አውድ የማስፋት ነገር ከማስፋትና ከማዘመን ውጪ ወደ ኋላ የተመለሰ ነገር እና ብንፈትሸው የሚያስብል ነገር የለም። የሰኔ 15ቱ ክስተት እጅግ አደገኛ እንደነበር ያስታወሱት ጠቅላይ ሚኒስትር አብይ አህመድ እንደ ቀላል ድርጊት ሊታይ እንደማይገባውም ተናግረዋል። የጀመርነውን የዲሞክራሲ ጉዞ ወደኋላ ለመመለስና መንግስትም ብዛም ያልተለማመደውን ዲሞክራሲ ጥሎ ወደ ነበረበት እንዲሄድ በር የሚከፍት በማለት ነው ያንን ክስተት የገለጹት። እንደ ቀላል ድርጊት የሚታይ አይደለም፣ ኢትዮጵያውያንም በዚያው ልክ መገንዘብ ይኖርባቸዋል ብለዋል። ሰኔ 15 የሆነው ነገር መክሸፍ ባይችልና በታቀደው መሰረት በርካታ ሰዎች ላይ ግድያው ቢከናወን ኖሮ ከፍተኛ መጫረስ ሊያስከትል ይችል ነበር በማለትም አክለዋል። በአጭሩ በመቀጨቱና ባለመሳካቱ ሰዎች አቅልለው ሊያዩት እንደማይገባም ነው ጠቅላይ ሚኒስትሩ ያሳሰቡት። መንግስታቸው እየወሰደ ያለው እርምጃ ግን እየተመጣጠነ መሆኑን ገልጸዋል። የሚቀጥለውን አገር አቀፍ ምርጫ በተመለከተ ፓርቲያቸው ኢህአዴግ የያዘውን አቋምም አብራርተዋል። ጠቅላይ ሚኒስትሩ ከዚህ አንጻር የኢህአዴግ ስራ አስፈጻሚ ኮሚቴ ባካሄደው ስብሰባ ምርጫው ጊዜውን ጠብቆ መካሄድ እንዳለበት ከጋራ መግባባት ላይ መድረሱን አስታውሰዋል። ምርጫውን የማራዘም እና አለማራዘም ጉዳይ በገዢው ፓርቲ ብቻ ሊወሰን እንደማይችል ግን አመልክተዋል። ለዚህ ብለን ህገ መንግስት ወደ ማሻሻል የራስን የፓርላማ ቆይታ ወደ ማራዘም ከምንሄድ በወቅቱ ብናደረግ ይሻላል የሚል ሀሳብ ኢህአደግ በጥቅሉ የነበረው ሀሳብ ነው። ልዩነት ያለን እንደ ከዚህ ቀደሙ ምርጫው ይካሄዳል ወይም አይካሄድም ብሎ ኢህአደግ አይወስንም። እንደ ፓርቲ እኛ ምርጫው በጊዜው ቢደረግ ብለን በበጀትም በድጋፍም ከምርጫ ቦርድ ጎን በመቆም ስራችን ይሰራን ነው። ለምርጫም እየተዘጋጀን ነው። ነገር ግን የተለያየ ሀሳብ ያላቸው ፓርቲዎች በምርጫ ቦርድ በጋራ በጥምር በምንገናኝበት መድረክ አጀንዳው ተይዞ ሀሳቡ ኢንተርቴን መደረግ አለበት። ያ ከሆነ ፕሮሰሱን ውጤቱንም ያሳምረዋል። ይሁን ህገ መንግስታዊ ነው መደረግ አለበት ብለን ብዙዎች ሳይቀበሉት እንዲደረግ ብንወስን፣ ከውይይት ውጭ ብንወስን ፕሮሰሱን ያበላሽብናል። እንቁላል ሁለት ጊዜ ልደቷ ይባላል። አንድም ዶሮ አንድም እንቁላል ስጥል፣ አልያም ጫጩቱ ሲጣሉ ምርጫ ምረት ልደት ነው ያለው። አንዱም ፕሮሰሱ ነው፣ ሁለተኛም አውትካሙ ነው። ፕሮሰስ ተበላሽቶ አውትካም ሊስተካከል አይችልም። ፕሮሰሱ አሳማኝ፣ ሁሉም የሚቀበለው ነፃ፣ ዴሞክራሲያዊ ቢያንስ መራጩ ህዝብ የእኔ ድምፅ አልተጨበረበረም ብሎ የሚያምንበት ከሆነና ከምርጫ በኋላ በምርጫ ምክንያት ሰው የማይሞት ሰው የማይቆስል ከሆነ ምርጫው ስኬታማ ሆኖ ዲሞክራሲን ያመጣል። ነገር ግን ምርጫን ለማድረግ እንደ ደንብ እንደ ባህል ወስደን በየአምስት ዓመቱ እያደረግን ከዚያ በኋላ ግን ችግር የሚያጋጥም ከሆነ ጠቃሚ ስላልሆነ ውይይት ያስፈልጋል የሚል ሀሳብ ከመያዛችን ውጭ ምርጫ አይደረግም የሚል አቋም የለም። ምርጫ ለማድረግም የኢትዮጵያ ሕዝብ ከወሰነ የሚሳነው ነገር አለ ብለን አንገምትም። ዋናው የሕዝብ ውሳኔ ነው። ያስፈልጋል ላድርግ ብሎ ከወሰነ ህዝቡ ማድረግ ይችላል። ሰኔ 15 የሆነው ነገር መክሸፍ ባይችልና በታቀደው መሰረት በርካታ ሰዎች ላይ ግድያው ቢከናወን ኖሮ ከፍተኛ መጫረስ ሊያስከትል ይችል ነበር በማለትም አክለዋል። በአጭሩ በመቀጨቱና ባለመሳካቱ ሰዎች አቅልለው ሊያዩት እንደማይገባም ነው ጠቅላይ ሚኒስትሩ ያሳሰቡት። መንግስታቸው እየወሰደ ያለው እርምጃ ግን እየተመጣጠነ መሆኑን ገልጸዋል። ከውስጥ መፈንቅለ መንግስቱን በሚመለከት በርካታ መረጃና ጥቆማ እየመጣ መንግስት አግሬሲቭሊ በዚህ ጉዳይ የተሳተፉትን ሰዎች ዳግም እንዳያስቡ የሚያደርግ እርምጃ አልወሰደም የሚል ሀይል እና ገምጋሚዎች አሉ። በሌላ መንገድ ደግሞ ጥቃት ወይም ማፈን አጋጠመ የሚሉ ሰዎች አሉ። በዚህ መፈንቅለ መንግስት ሙከራ በድምሩ በአዲስ አበባና በባህር ዳር 350 ሰው ገደማ ነው የያዝነው። በ24 ሰዓት ውስጥ ከ1200 በላይ ጥቆማ ደርሰውናል። ከ1200 በላይ የተለያዩ ጥቆማዎች ደርሰውናል። መያዝ ከሚገባን ከደረሰን ጥቆማ በጣም ውስኑን የያዝ ነው። እሱ ብቻ ግን አደለም፣ ከያዝናቸው ከመቶ ሃያ ሰው ገደማ ፈተናል። አጣርተን አጣርተን ፈተናል። በቅርቡም ያይቀጥላል። የማፈን ፍላጎት የለንም። እንደዚህ አይነት ልምምድ እንዳይኖር የማስቆም ፍላጎት ነው ያለ። በቀድሞው የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ሰዓረ መኮንን ግድያ ስለተጠረጠረው ጠባቂያቸው ሁኔታም ተጠይቀዋል ጠቅላይ ሚኒስትሩ። የጀነራል ሰዓረን እና ጀነራል ገዛ ያበራን ገዳይ በሚመለከት ያለው መረጃ ምን ይመስላል ለተባለው፣ ሁለቱን ጀነራሎች ጀነራል መኮንኖች የገደለው ወታደር ስለቆሰለ እስካሁን በሕክምና ላይ ይገኛል። የቆሰለው አንገቱ አካባቢ ስለሆነና መናገር ስለማይችል አዳዲስ ነገር እስኪሻለው አልተገኘም። በሕይወት አለ፣ ሕክምና የተደረገለት ነው። ምናልባት በደንብ ሲሻለው የበለጡ መረጃዎች ይገኛሉ። ግን በህይወት ያሉ ከዚህ ልጅ ጋር ግንኙነት የነበራቸው ሰዎች የተያዙ ሰዎች አሉ። ሌሎች በመሰል ስራ የሚሰማሩ የተያዙ ሰዎች አሉ። ከነሱ ያገኘነው መረጃ ለምሳሌ መፈንቅለ መንግስት አማራ ክልል ተካሄደ ሲባል እኔ ቴሌቪዥን የማየት እድል ስለሌለኝ ደውለህ ትነግረኛለህ የተባለው ሰው እና ደውሎም የነገረው ሰው ተይዟል። ቀድሞ ፕሪ ፕላንድ ነው። ልክ አማራ ክልል መፈጸሙ ሲሰማ የቴሌቪዥን አክሰስ ያለው ሰው ጥበቃ ላይ ሰው ኢንፎርሜሽን እንዲሰጥ፣ እሱ ደግሞ ተመሳሳይ እርምጃ እንዲወስድ በኋላም ያደረጋቸውን ገዳ ላለመምሰል ያደረጋቸው ሙከራዎች በሙሉ የተያዘው ሌላው ጓድ እና ለሌላ ሰው ግድያ የተዘጋጀው ሰው ቃሉን ሰጥቷል። እዚ ግድያው ሰፊ ነው ሲባል ተጨማሪ ሰዎች እንዲገደሉ የተመደቡ ሰዎች ስለነበሩ መረጃውም ስላለ ነው። ለዛ ነው አደገኛ ነገር ነው። ስለተቀጨ ብቻ አቅለና እንመልከተው የሚል ነገር የተወሰደው። ወታደሩ ያለበት ሁኔታ ግን ያው ህክምናው ሲሻሻል የሚታይ ይሆናል። መረጃ በሚመለከት በጣም በርካታ መረጃዎች አሉ። በብዙ መንገድ ተባባሪ የሆኑ ሰዎች በውጭ ሀገር ያሉ፣ በሀገር ውስጥ ያሉ፣ በመንግስት ስራ ላይ ያሉ፣ በገንዘብ የሚያግዙ፣ በሚዲያ ቅስቅሳ የሚያግዙ፣ መሳሪያ መግዛት የሚያግዙ፣ በማሰልጠን የሚያግዙ፣ ቀድሞውም እንዲህ አይነት ነገር ሊፈጸም እንደሚችል በግርድፉ ሲናገሩ የነበሩ በጣም ሰፋፊ መረጃዎች አሉ። እነሱ መረጃዎች ለህግ በሚመች መንገድ ማስረጃ የማድረጉን ስራ ሙያተኞች የሚሰሩት ይሆናል። እኛ ግን ምንድነው ጉዳዩ የሚለውን ለማወቅ እንደ መንግስት የመረጃ እጥረት የለብንም። በቂ መረጃ ነው ያለን። እሱን እያየን እንደ ጥፋት ልኩ በህግ አግባብ ማስተካከያ እርምጃ የምንወስድበት መንገድ እንከተላለን። ጠቅላይ ሚኒስትር አብይ አህመድ ዛሬ በጽህፈት ቤታቸው በሰጡት መግለጫ በሌሎች ወቅታዊ ጉዳዮች ላይ ለተነሱ ጥያቄዎችም ምን ላይ ሰጥተዋል። Dalam diri Adam Seradio, skander trail ke Adi <tinyo>